i የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት የፌዴራሉ አቃቢ ሕግ በአሸባሪነት ክስ በመሰረተባቸው በነከድር መሐመድ ላይ እስከ አምስት ዓመት ተኩል የሚደርስ የእስር ቅጣት ጣለባቸው። ፍርድ ቤቱ የጠፋተኝነት ውሳኔ ያስተላለፈባቸው ተከሳሾቹ አንከላከልም ካሉ በኋላ እንደነበር ከጠበቆቻቸው አንዱ ይናገራሉ። ጠበቃው ይግባኝ እንደሚሉም ገልጸዋል። የአዲስ አበባው ዘጋቢያችን መለስካቸው አምሃ የፍርዱን ሂደት ተከታትሎ የላከው ዘገባ ዝርዝራለሁ። ሐምሌ 13 ቀን 2007 ዓ ም የፌዴራሉ አቃቢ ሕግ አቶ ካሊድ መሐመድና አቶ ዳርሰማ ሶሪ የተሰኙ ጋዜጠኞችን ጨምሮ እነ አቶ ካድር መሐመድ በሚል መዝገብ በ19 ተጠርጣሪዎች ላይ ከአርበኞች ግንቦት ሰባትና ከሌሎች ጸረ ሰላም ኃይሎች በመገናኘትና እስላማዊ መንግሥት ለመመስረት ከሚንቀሳቀሱ አካሎች ጋር አብራቸዋል በሚል የጸረ ሽብር አዋጁንና የመደበኛ የወንጀል ህጉን የተለያዩ ድንጋጌዎች ተላልፋቸዋል ሲል ክስ መስርቶባቸዋል። በተለይ የጋዜጠኞቹን ዝርዝር ክስ በተመለከተ ተከሳሾቹን ከወከሉት ጠበቆች አንዱ አቶ ሙስተፋ ሺፋ ሱሌይማን ለቪኦኤ እንደሚከተሉ አብራር ተዋል ሃይማኖት የመንግስት ለመመስረት ከሚንቀሳቀሱት በተለይም በአሁኑ ሰዓት ያው በመንግስት ተለቀው ካሉት ከነ አቡበከር አህመድ ጋር በመ እነሱ ጋር በመገናኘት እንዲሁም ደግሞ ደግሞ በአዲስ አበባ ውስጥ በአንዋር በበኒን እና በአዋሊያ መስጊት በነበሩ አመጾች ላይ ሁከት የሚበጸብ የሚያነሳሳ ድርጊቶችን እንዲሰራጭ አግዛችኋል፣ ተሳትፋችኋል በዚህ ሂደት የሚል ነው ኢንጂኔራል የቀረበባቸው ክስ ማለት ነው። ታህሳስ አስራ ሁለት ቀን ሁለት ሺህ ዘጠኝ አመተ ምህረት የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት በተከሳሾቹ ላይ የጥፋተኝነት ውሳኔ ካስተላለፈ በኋላ ዛሬ በአስራ ስምንቱ ተከሳሾች ላይ በእያንዳንዳቸው አምስት ዓመት ከስድስት ወር የእስራት ቅጣት ሲጥልባቸው ከጋዜጠኞቹ አንዱ በሆነው በዳርሰማ ሶሪ ላይ ደግሞ አራት ዓመት ከአምስት ወር የቅጣት ውሳኔ ጥሎበታል። አቶ ሙስጠፋ ለቪኦኤ እንደገለጹት በደንበኞቻቸው ላይ የጥፋተኝነት ውሳኔ የተሰጠው በአቃቢ ሕግ የቀረበባቸውን ማስረጃ ሳይከላከሉ ነው። ደንበኞቻቸው ለመከላከል አንፈልግም ሲሉ ያቀረቡትን ምክንያትም እንዲህ ሲሉ ያብራራሉ። አቤቱታ አስገብተን ምላሽ የማይሰጠን ተቋም ከሆነ ወይም ደግሞ እየበደለንን ያለው አካል ማይከስ ወይም ማይቀጣልን ከሆነ ተከላከልም አልተከላከልም ውጤት የለውም በሚል ነው አንከላከልም ያሉት። ፍርድ ቤቱም በዛሬ ሁለትም ይሁን ባለፈው ታህሳስ አስራ ሁለትም የጥፋተኝነትን ውሳኔ ሲሰጥ ደንበኞቻችን አንድም ያቀረቡት የመከላከያ ማስረጃ የለም ግን አና ሁሉም ያሉበት ሪዝን ይሄ ነው። አንደኛ አመኔታ ነው። ሁለተኛው ደግሞ እየደረሰብን ባለን በደል ላይ እንዲሆነን ከድንቶ ብኮይ የበለሰ ሰቆቃችን እናበዛዋለን እንጂ መፍትሔ አናገኝም በሚል ነው ያተከላከሉት። ፍርድ ቤቱም ዛሬ ባለፈውን ፍርድ ሲሰጥ አንደኛ ግምት ውስጥ የወሰደው በፌዴራል ማዕከላዊ በሚባለው ወይም ደግሞ ፌዴራል ወንጀል ምርመራ ላይ በሀያ ሰባት መሰረት የሰጡትን ቃል ይህንንም ሲያደርግ ቀጥተኛ ምስክር አካባቢ ቃል አቀረበ የደረጃ ማለት እኔ እንዲህ ቃል ስሰጥ ቢሮ ላይ ቁጭ ብሎ ያዳመጠ ሰው በነፃነት ነበር የሰጠው የሚለውንና ከወንጀል ምርመራ አንድ ባሻገር ደግሞ ከብሔራዊ መረጃ የስልክ የቀረበባቸውን ይህም በመያዝ ብቻ ነው ፍርድ ቤቱ ባለፈው ታኅሳስ አስራ ሁለትም ይሁም ዛሬም የቅጣት ሲሰጥ ይህን መዝ ነው ብቻ መሆኑ ያው እንዲታወቀልንም። አቶ ሙስጠፋ ከዚህ በመቀጠል የሚከተሉትን መንገድም ጠቁመዋል። እንኳን ሌሎች በዚህ ጉዳይ ላይ የምንከታተል ጠበቆች ያው ከችሎት በኋላ ላይ ያው እየተከታተል ነውም ስለነበረ ቀጥታ የወሰንነው ደረጃውን ጠብቀን ያው አንደኛ ሕገ መንግስታዊ መብትም ስለሆነ ይግባኝ እናቀርባለን የሚለውን ወስደናል። ይግባኝ እናቀርባለን ስንል ግን በሁለት ነገሮችን ያው እንዲታወቅልን ነው። አንደኛው ጥፋተኛ በተባሉበት ላይ ደንበኞቻችን ቅድም ባልኩት ሁኔታ ላይ ከደንበኞቻችን ጋር ደግሞ የበለጠ ተያይተ ያው ፍርድ ቤት እናስገባል። ደቧላ ግን ተነጋቢ በጣም አመሰግናለሁ አቶ ሙስጠፋ በሸኔም አመሰግናለሁ። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ